ችሎቱ ለዛሬ በአዳሪነት የተቀጠረው በጊዜ እጥረት ምክንያት ክሳቸው ያልተነበበ ስድስት ተከሳሾች ክስ ለማንበብና ባልቀረቡ አራት ተከሳሾች ላይ አቃቤ ሕግ መጥሪያ እንዲደርሳቸው ትዕዛዝ ለመስጠት የጠየቀውን ላይ ብይን ለመስጠት ነበረ። በዚህም መሰረት ተከሳሾቹ የተሰጣቸውን ስልጣን ወደ ጎን በመተው የማሰር የመመርመርና የማሰቃየት ስልጣን ሳይኖራቸው በተለያዩ ወንጀሎች የተጠረጠሩ ግለሰቦች በማሰቃየት መረጃ አስገድዶ እንዲሰጡ ማድረግ፣ የእነሱ ወኪሎች ሆነው እንዲሰሩ ማስገደድ የሚሉና ዝርዝር የተለያዩ ክሶች ቀርበባቸዋል። ክሱ ተነቦ ካበቃ በኋላ በዳኞች ጠያቂነት የክስ መቃወሚያ አላቸው ወይ ሲባሉም ከ21ኛ ተከሳሽ ማለትም አቶ ሰይፈ በላይ በስተቀር ሁሉም የለንም ብሏል። 21ኛ ተከሳሽ ግን ከጠበቃዬ ጋር ተመካክሬ መልስ እሰጣለሁ ብለዋል። የተከሳሽ ጠበቃዎች በበኩላቸው ደንበኞቻቸው የቀረበባቸው ክስ ሙስና የሚል ቃል ከመጠቀሱ በስተቀር ምንም አይነት ከሙስና ጋር የተያያዘ ወንጀል እንዳልፈጸሙ አቃቢ ህግ ይህን ያደረገው የዋስትና መብታቸው እንዳይጠበቅ ፈልጎ በመሆኑ የዋስትና መብታቸው ሊጠበቅ ይገባል ሲሉ ተከራክረዋል አቃቢ ህግ በበኩሉ ተከሳሾቹ ከፍተኛ የስራ ኃላፊዎች የነበሩ በመሆናቸው መረጃ ያጠፋሉ ምስክር ያባብላሉ ወንጀሉ ከ7 እስከ 15 ዓመት የሚያስፈርድ በመሆኑ ዋስትና ሊሰጣቸው አይገባም ብሏል ጠበቆች እንደገና በሰጡት ምላሽ የምስክርነት ቃል ለሁለት ወራት ያህል በአንደኛ ደረጃ ፍርድ ቤት የተሰማ በመሆኑ መስካሪዎች በቴሌቪዥን ቀርበው የተናገሩ በመሆናቸው ምስክሮችን ያባብላሉ የሚለው አባባል ውድቅ እንዲሆን ጠይቋል። ችሎቱ ግራቀኙን ተመልክቶ ብይን ለመስጠት ለግንቦት 8 2011 ተለዋጭ ቀጠሮ ይዟል። አቶ ጌታቸው አሰፋን ጨምሮ ባልቀረቡት አራት ተከሳሾች ላይ ደግሞ የፌዴራል ፖሊስ ባሉበት አድራሻ መጥሪያ እንዲያደርስላቸው ትዕዛዝ ሰጥቷዋል። አቶ ጌታቸው አሰፋን ጨምሮ ያልቀረቡት አራት ተከሳሾች በሌሉበት ክስ ተመስርቷል እየተባለ መዘገቡ ውዥንብር ፈጥሯል። በዚህ ጉዳይ ላይ ማብራሪያ እንዲሰጡን በማንኛውም ፍርድ ቤት ጠበቃና የህገ መንግስት ተማሪና ተመራማሪ የሆኑት አቶ ነቢዩ ምክሩን አነጋግረናል። እንግዲህ አሁን በሚዲያዎችም ላይ ትንሽ የተሳሳተ አረዳድ ያለ ይመስለኛል። አሁን አንድ በመዝገቡ አንደኛ ተጠርጣሪ የሆኑትም ሆኑ ከ26ቱ ተጠርጣሪዎች አራቱ እጃቸው ያልተያዙ ተጠርጣሪዎች በሌሉበት ተከስሰዋል ሊባል አይችልም። አሁን እነዚህ ግለሰቦች ለፖሊስ በወንጀለኛ መቅጫ ስነስርዓት ቁጥር 26 እና 27 መሰረት የተጠርጣሪነት ቃላቸውን አልሰጡም እንጂ እነዚህ ሰዎች በሌሉበት ክስ አልተመሰረተም። ሰዎቹ ገና ክስ ተመሰረተ እንጂ የወንጀል ክስ ቀረበባቸው እንጂ የወንጀል ክሱ በፍርድ ቤት ቀርቦ ተጠርጣሪዎቹ መጥሪያ አልተላለፈላቸውም። ገና አሁን ከዚህ በኋላ ነው የመጥሪያ አደራረስ ሂደቱ ከዚህ በኋላ ነው የሚቀጥረው። መጥሪያ በተቻለ መጠን በአካል ለተጠርጣሪው እንዲደርሰው ነው የሚደረገው የወንጀል መጥሪያ። ይህ ካልተቻለ የተለያዩ የመጥሪያ አደራረስ አማራጭ የመጥሪያ አደራረስ ስርዓቶች አሉ። በመጨረሻ የመኖሪያ አድራሻው ሊለጠፍ ይችላል። በጋዜጣ በሚዲያ ጥሪ ሊደረግለት ይችላል። ይህንን መከሰሱን አውቆ የመከላከል ህገ መንግስታዊ መብቱን በህገ መንግስት የተቀመጠለትን የመከላከል ህገ መንግስታዊ መብት ያስከብር ዘንድ ፍርድ ቤቶች በርካታ ሂደቶችን ከዚህ በኋላ ይሄዳሉ። ለዲ ደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።